የፍርድ ቤት ዜናዎችን ለመዘገብ በተንቀሳቀስንባቸው ጊዜያቶች ዳኞች የሚሰጧቸው ትዕዛዞች በማረሚያ ቤት ኃላፊዎች ሲጣሱ ማየት እየተለመደ ነው። በተለይ ሰሞኑ በእነ አቶ በቀለ ገርባ የተፈጸመው የትዕዛዝ ጥሰት የፍትህ ስርዓቱ ብልሽት አንዱ ጠቋሚ ፍጻሜ ሆኖ አልፏል። ነገሩ እንዲህ ነው። እና አቶ በቀለ ገርባ የሚያቀርቡት የመከላከያ ምስክሮች ለማሰማት ችሎቱ ለከሰዓት በኋላ ቀጠሮ ሲሰጥ ተከሳሾቹ ማረሚያ ቤቱ ቤተሰቦቻቸው የሚያቀርቡት አሊያም ገዝተው እንዲመገቡ ባቀረቡት አቤቱታ መሰረት ችሎቱ ትዕዛዝ ይሰጣል። የማረሚያ ቤት ኃላፊዎች ግን ትዕዛዙን በመጣስ ደረቅ ዳቦ ያለማወራረጃ ይሰጧቸዋል። አርብ ዕለት በነበረው ቀጠሮም የማረሚያ ቤት ኃላፊዎች ቀርበው ይቅርታ በመጠየቃቸው ችሎቱ በተግሳጽ ቀጥቶ ስራውን ቀጥሏል። ችሎቱ ለከሰዓት በሰጠው ቀጠሮም በተከሳሾች አሳሳቢነት ቤተሰቦቻቸው የሚያቀርቡላቸው ምግብ አሊያም ተመጣጣኝ ምግብ እንዲቀርብላቸው ችሎቱ ያዛል። ጠዋት የተቀጡት የማረሚያ ቤቱ ኃላፊዎች ግን አሁንም ትዕዛዙ እንዲፈጸም ባለማድረጋቸው ደረቅ ዳቦ ያለ ውሃ እንዲመገቡ ስለተገደዱ አብዛኛዎቹ ምሳ ሳይበሉ ነበር በከሰዓት በኋላ ችሎት የቀረቡት። ራቅ ብለን ስናስታውስ አቶ ስዬ አብርሃ በፍርድ ቤት ነፃ ተብለው ሲለቀቁ ፖሊስ አልለቅም ማለቱ እናስታውሳለን። በቅርቡ የተፈጸሙትን ስናስታውስ ደግሞ የሰማያዊ ፓርቲዋ ብሌን በ10 ሺህ ብር ዋስ ወጥታ ቤቷ ደርሳ እልል ሲባል ወዲያው ፖሊሶች መጥተው ይዘዋት በመሄዳቸው እልልታው ወደ እንባ ተቀይሯል። ዳንኤል ሽበሺ፣ የሸዋስ አሰፋና አብርሃ ደስታ በቤተሰብ የመጠየቅ መብታቸው መነፈጉን ለፍርድ ቤት አቤት ባሉት መሰረት ፍርድ ቤት እንደ ማንኛውም ታራሚ እንዲጠየቁ ትዕዛዝ ቢሰጥም አልተተገበረም። በእንደዚህ አይነት የፍርድ ቤቶች ትዕዛዝ መጣስ ጉዳይ ላይ ያላቸውን ልምድና ሙያዊ አስተያየት እንዲሰጥ ሁለት የሕግ ባለሙያዎችን አነጋግረናል። ጠበቃ ሽብሩ በለጠ ምርመራ ላይ ያሉ ደንበኞቼ የእስረኛ መብት ተብሎ ይዘረዘራል። ያ እንዲጠበቅ እንዲተኛ ሲሆን ምርመራ ክፍሉ በፍርድ ቤት ትእዛዝ እንዲሰጥ እናደርጋለን። እንደውም አንዳንድ ጊዜ መብቱ እንዳይከበር ባደረገው ሹም ላይ ወይም መርማሪ ላይ እርምጃ እንዲወሰዱልን ጠይቃለን። ግን ትእዛዞች ለመፈፀም ወይ ጊዜ ውስድባቸዋል ወይ ሳይፈጸሙ የእስረኛው ቆይታ ያልቅና ወደ ክሱ ሂደት ይሄዳል። በዚህ በፍርድ ቤት ትእዛዝ መፈጸም ላይ በተደጋጋሚ ሚስተዋል ነው በምርመራ ክሉና በማረማ የቤቱን ዙሪያ ማለት። ጠበቃ አዲስ መሐመድም በበኩሏ ተከታይን ብላናለች። የቤተሰብ ጉብኝትን በተመለከተ ምግብን በተመለከተ የሚጎበኙበት ሰዓትን በተመለከተ የህክምና በተመለከተ መጽሐፍት እንዲገቡላቸው እና የመሳሰሉ እንደዚህ አይነት ተደጋጋሚ የምናቀርባቸው አቤቱታዎች ነበሩ። አንዳንዶቹ ላይ ያው ፍርድ ቤቶችም ግልጽ ትእዛዝ ይሰጣሉ። ነገር ግን ማረሚያ ቤቶች በራሳቸው መልካም ፈቃድ ካልሆነ በስተቀር ፍርድ ቤቱ ጠርቶ፣ አንዳንድ ጊዜም ኃላፊዎቹን አስቀርቦ ትእዛዝ የተሰጠባቸው ብዙ አጋጣሚዎች ነው የነበሩት። ግን እዛ ስትሄድ ተግባራዊ አይደረጉ። ይህ የፍርድ ቤት ትእዛዝ ያለ ማክበር ጉዳይ ዘላቂ መፍትሄ እንዲኖረው ሙያዊ አስተያየታቸውን ሰጥተውናል። ለህግና ለፍርድ ቤት ውሳኔዎችና ትእዛዞች ሊሰጥ የሚገባው ትኩረት አለ። ያ በአስፈጻሚው በኩል ግንዛቤ ሊወሰድበት ይገባል። የህግ የበላይነትን ሊያሰፍኑ ግዴታቸው እንደሆነ በተቋምም ደረጃ ግንዛቤ ሊወሰድ ይገባል። ሁለተኛው የሚስተዋለው ነገር ምንድን ነው? ትንሽ ፓራሚሊተሪ ስለሆኑ ምናልባት ብላይንድ ኦቢዲየንስ የሚባል አለ። በዚህ በአለቃ የሚሰጥ ትእዛዝን ሳያወላውሉ ወይም ደግሞ ከሌላ ጋር ሳያገናዝሩ ለመፈፀም መስጋት አለ። ያንን ነገር ከጭንቅላታቸው እንዲያወጡ መደረግ አለ። በፍርድ ቤቶችም በኩል ደግሞ ትዕዛዝ እንዲሁ ተሰጥቶ የሚቀር አለመሆኑን ማረጋገጥ መቻል አለባቸው እና ትዕዛዝ አለመፈፀሙ የሚያስከፍል መሆኑን ማሳየት መቻል አለባቸው። ያ ሲሆን አስተማሪ ይሆናል። አንዳንድ ጊዜ ዳኞችን አቤቱታውን በጣም በተደጋጋሚ ስለምናቀርብ በጣም ተሰላችተው በቃ እዛው ተነጋገሩና አስተዳደራዊ አይነት እርምጃ እንዲወስዱላችሁ እነሱ ጋር ተስማማ አይነት ይሉናል። ግን ይሄ አይደለም መፍትሄው፣ በቃ የፍርድ ቤት ትዕዛዝ መከበር አለበት። በዚህ ጉዳይ ላይ የፌዴራል ጠቅላይ አቃቤ ሕግ መስሪያ ቤትን ለማነጋገር ጥረት አድርገናል። የመስሪያ ቤቱ የኮሚኒኬሽን ምክትል ኃላፊ ከስብሰባ እንደወጡ እንደሚደውሉልን ቢነግሩንም አልደወሉልንም። በመሆኑም ሀሳባቸውን ማካተት አልቻልንም። ለዶይቼ ቬለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።